ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚደመጡት መሰናዶዎች መካከል አንድ ሰው ውስጥ ያለውን ሕይወት ማስተዋል ካልቻለ ውጭ ወጥቶ ሌሎች ሕይወቶችን ማጥፋት ዛት መቁረጥ ሊሆን ይችላል እንጂ ስለተቻለ ቀላል ሊሆንበት የወፍታሄ ማን ያዘዋልን የሰማ ነው ስለመሰረተው የግል ስብዕና ማሳደጊያ ተቋም በምሽቱ ያጫውተናል። ኢትዮጵያን ጨምሮ ወደ በርካታ የአፍሪካ ሀገራት መከፋፈል ስለጀመረው የኮቪድ-19 ክትባት ስርጭት የሚያሳውቅ ዘገባና ሌሎች ተጨማሪ ጉዳዮች የተካተቱበትን መሰናዶ ዛሙዝይም እመራለው። በመቀጠል ደግሞ ስመኝ ሸቆየ አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ በሚያንማር በርካታ የተቃውሞ ሰልፈኞች በጸጥታ ኃይሎች መገደላቸው እየተዘገበ ባለበት ወቅት ባለስልጣናት በያንጎን ከተማ በርካታ ቦታዎች ላይ የተጣለውን ወታደራዊ ቁጥጥር አራዝመዋል በግዛቱ ያሉት በርካታ አካባቢዎች በወታደራዊ ቁጥጥር ስር መዋላቸውን በሀገሪቱ መንግስት የሚመራው ኤምአርቲቪ የቴሌቪዥን ጣቢያ ያስታወቀው የጸጥታ ኃይሎች ወደ አርባ የሚጠጉ ተቃዋሚዎችን መግደላቸው ከተገለጸ ከአንድ ቀን በኋላ ነው። አብዛኞቹ ግድያዎች የተፈጸሙት ከያንጎን ከተማ ወጣ ብለው በሚገኙ ቦታዎች ላይ ሲሆን ወታደራዊ ኃይሉ ስልጣን ከያዘ እንደ ፈረንጆቹ አቆጣጠር የካቲታን ወዲህ ከተደረጉት ተቃውሞዎች ብዙ ደም የፈሰሰበት መሆኑ ተዘግቧል። ባለስልጣ ናቱ ወታደራዊ ቁጥጥሩን የጣሉት በርካታ የቻይና ፋብሪካዎች ከተቃጠሉና ወደ ሁለት ሺ የሚጠጉ ሰዎች የእሳት አጥፊ መኪናዎች ወደ ቦታው እንዳይደርሱ መንገድ ከዘጉ በኋላ መሆኑን የሀገሪቱ ቴሌቪዥን ጣቢያ ሮይተርስን ጠቅሶ ዘግቧል። ቻይና ለወታደራዊ መንግስት ድጋፍ ትሰጣለች ተብሎ ይታመናል። እሁድ ለት በፋብሪካዎቹ ላይ የደረሰውን ጥቃት ተከትሎ ምላሽ የሰጡት የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ዛዎ ሊጂያን በሰጡት መግለጫ የቻይና ካምፓኒዎችን ማቃጠልና መዝረፍ እጅግ አሳፋሪ ነው። ሚያንማር ተገቢውን እርምጃ እንደምትወስድና ለቻይናውያን ጥበቃ እንደምታደርግ አምናለሁ ሲሉ ተናግረዋል። ቃል አቀባዩ አክለው አሁን ቅድሚያ የምንሰጠው አዲስ ደም የሚያፋሰስ ግጭት እንዳይቀሰቀስ መከላከልና ያለ ሁኔታ እንዲበርድ ማድረጉ ላይ ነው ብለዋል። በተለያዩ አካላት የወጡ መረጃዎች እንደሚያሳዩት እሁድ ዕለት ብቻ ሰላሳ ሰዎች በጸጥታ ኃይሎች ተገድለዋል። ዩናይትድ ስቴትስ ኮቪድ-19ን በተመለከተ በትክክለኛ አቅጣጫ ላይ በመራመድ ላይ ነች ሲሉ ዶክተር አንቶኒ ፋውቺ ተናገሩ። ይህ የሆነው በሚሊዮኖች የተቆጠሩ አሜሪካውያን ክትባቱን እየወሰዱ በመሆናቸው መሆኑንም ጠቅሰዋል። ሆኖም በበሽታው የሚጠቃው ሰው ቁጥር ባለበት ከፍ ያለ መጠን እንዳለ መቀጠሉ አሳሳቢ መሆኑን ሳይገልጹ አላለፉም። ፋውቺ በኤንቢሲ ቴሌቪዥን ቀርበው በሰጡት ቃል የኮሮና ቫይረስ ርጭት ይዞታ በቀን ስልሳ ሺህ ሰው የሚያዝበት ሁኔታ ላይ መረጋጋቱ ወረርሽኙ በከፍተኛ መጠን ሊያሻቀብ እንደሚችል የሚያመለክት መሆኑን ገልጸዋል። ጣሊያንም በምሳሌነት የጠቀሱት የዩናይትድ ስቴትሱ ከፍተኛው የተላላፊ በሽታዎች አዋቂው ፋውቺ በጣሊያን በቫይረሱ የሚያዘው ሰው ቁጥር በተረጋጋበት ጊዜ ለመከላከያ ተወስደው የነበሩ እርምጃዎች መነሳታቸውን አስታውሰው ያ ሲሆን አሁን እየታየ ያለውን የተጠቂዎች ቁጥር መጨመር በማስከተሉ ባለስልጣናቱ አንዳንዶቹ የሀገሪቱ አካባቢዎች ላይ የእንቅስቃሴ መዝጋት እርምጃ እንዲወስዱ አስገድዷል ብለዋል። አሜሪካውያን አሁንም ቢሆን ቫይረሱን መከላከያ መንገዶችን ተግባራዊ ማድረጉን እንዲቀጥሉ በተለይ ደግሞ በማስክ መሸፈኑን እንዳያቆሙ ፋውቺ አጥብቀው መክረዋል። በሶሪያ እርስ በርስ ጦርነቱ ከተጀመረ ዛሬ አስረኛ ዓመቱ ነው። በብዙዎቹ የሶሪያ ግዛቶች የሶሪያው መንግስት ፕሬዚዳንት ባሽር አልአሳድ ባለድል ሆኖ ይታያሉ። ይሁን እንጂ የአማጽያኑ ጠንካራ ይዞታ በሆነችው ኢድሊብ ተቃውሞ እንደ በረታ ነው። አራት ሚሊየን የሚሆኑ ሶሪያውያንም በጦርነቱ ታግተው ይገኛሉ። በሶሪያ ለአስር አመታት የዘለቀው የእርስ በርሱ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ፈጅቷል። ሌሎች ሚሊዮኖችን አፈናቅሏል። የአያሌዎችን ሕይወት አመሰቃቅሏል። ፕሬዚዳንት ባሽር አልአሳድ ሊገባደድ የተቃረበውን ጦርነት በድል ማጠናቀቃቸውን ቢገልጹም ሌሎች ደግሞ እዚህም እዚያም የተበታተነውን ውጊያ እየጠቀሱ የተቃዋሚዎቹ ጠንካራ ይዞታ የሆነችውን ኢድልቢንና በሰሜን ምዕራብ ሶሪያ አካባቢዎችን እያነሱ ጦርነቱ ተዳፍኗል ይላሉ። አስራ ሰባት ሚሊየን ከሚጠጋው የሶሪያ ህዝብ ወደ አራት ሚሊየን ህዝብ የሚኖረው በእነዚህ አካባቢዎች ነው። ምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ በአንዲት መንደር ነዋሪዎች ላይ ጥቃት ከፍተው ቢያንስ አስራ ሁለት ሰዎች መገደላቸውን ዛሬ እማኞችና ሁለት የሲቪል መብት ቡድኖች አስታወቁ። ጥቃቱን ያደረሱት እንደ አውሮፓያን አቆጣጠር ከአስራ ዘጠኝ ዘጠናዎቹ አንስተው በምስራቅ ኮንጎ የሚንቀሳቀሱ የተባበሩት ዲሞክራሲያዊ ኃይሎች የተባለ የዩጋንዳ ሚሊሺያ ቡድን ታጣቂዎች ናቸው ብለዋል። ከሁለት ዓመታት በፊት የጦር ሰራዊቱ የጥቃት እርምጃ ከከፈተባቸው ጊዜ አንስቶ የቡድኑ ታጣቂዎች ሲቪሎች ላይ ጭካኔ የተሞላበት የበቀል ጥቃት ሲያደርሱ እንደቆዩ ተገልጿል። ስለትና የጦር መሳሪያ ታጥቀው መንደሯን የወረሯት አጥቂዎች የገደሏቸው አስራ ሁለት ሰዎች አስክሬኖች በየቦታው ተጥለው ታይተዋል ሲሉ አንድ የሲቪል መብት ተሟጋች ቡድን ተጠሪ ገልጸዋል። በተባበሩት መንግስታት ድርጅት መረጃ መሰረት ኤዲኤፍ በሚል አጽንኦት የሚጠራው ቡድን ባለፈው የአውሮፓ 2020 ዓ ም ወደ 150 የሚጠጉ ሰዎችን መግደሉ ይታወሳል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኞሽ የቆየነኝ ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ? ሽን አመሰግናለሁ። በማዳመጥ ላይ የምትገኙት ጋቢና ቪኦኤን ነው። ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ ትኩረቱን ያደረገ ልዩ መርሃ ግብር ነው። ወደ ቀዳሚው ጉዳይ እንሻገር። ዮፍታሄ ማን ያዘዋል የክሁሉ ሁለንተናዊ እድገት ማዕከል መስራችና ስራ አስኪያጅ እንዲሁም የተመሰከረለት የዮጋ አሰልጣኝ ነው ከአመታት በፊት በመቀሌ ዩኒቨርሲቲ የስነ ህንፃ የትምህርት ዘርፍ ተማሪ ከነበረበት ጊዜ አንስቶ ራሱን ለማወቅና የሚወደውን ነገር ለመስራት ይመራመር እንደነበረም ያስታውሳል ዮፍታሄ በአሁኑ ሰዓት በክሁል ማዕከል ውስጥ የተለያዩ የዮጋ የጥሞና ወይም ሜዲቴሽን የቀናነት እንዲሁም ልምድ የመለዋወጥ መርሃ ግብሮችን በማዘጋጀት በርከት ላሉ ወጣቶች በግል በስራና በሁለንተናዊ ስኬታቸው ላይ መስራት የሚሹ ሰዎችን አገልግሎት እየሰጠ ይገኛል ከኤደን ገረሙ ጋር ቆይታ አድርጎ ነበረ ዮፍታሄ ራሱን ከሚያስ ማስተዋውቅበት ይጀምራል ስታይ ማኛንተዋል ክቡል ሁለንተና እድገት ማዕከል መስራች አሰልጣኝ እንዲሁም ዋና ቀለኛ ተማሪ ነኝ በማዕከል ውስጥ ሁለት ሙያዎች እንቀሳቀሳለው አንዱ ኪነ ህንጻ ማርክቴክቸር ነው የተማርትን ባክግራውንድ ቤስ ነው እንዲሁም የሁለንተና እድገት ለምንዶችን በማቅናት ወይም ወልምስን በማጥናት ሁለቱ ጠምሬ ሰባዊ መንስና የሚባል ዘርፍ ፈጠሬ እንቀሳቀሳለው ስለዚህ በጥቅሉ የሰብአዊ ምህንድስና ተማሪ እንዲሁም አስተማሪ ነው። ሁለንተናዊ ምህንድስና ብለህ ስትጀምር ምን ማለት ነበረ? ምንድን ነው ሁለንተናዊ ምህንድስና? እንግዲህ ይህኛው በጥቅሉ ምናልባት ዩኒቨርሲቲ ሞ የምጠይቃቸው ጥያቄዎች ነበሩ እንደ ሪሰርች ብጤም አድርጌ የነበረ። ብዙ ጊዜ ከምጠይቃቸው ጥያቄዎች ውስጥ አንዱ ሰዎች ለምንድን ነው በጥቅሉ ደስተኝነት ጋር ብዙ ቅርብ ያለሆኑ ወይም ደግሞ ብዙ ሰው ደስተኝነትን ለማግኘት ብዙ ቦታ ይወጣል ይወርዳል ብዙ ሰው ስራ እና ትምህርት የሚባሉ ህልቅ የህይወት ዘርፎች ላይ ጥሩ የሆነ ስሜት የለውም። ጥናቶችን ስናይ ሰኞ ጠዋት ላይ ትልቁ የሀርታታክ ወይም ደግሞ የልብ እክል የሚፈጠርበት ሰዓት ነው በሳምንቱ። ይህ ደግሞ አብዛኛው ሰው ጠዋት ሰኞ ተነስቶ ወደ ስራ ለመሄድ ያለው ፍላጎትና ተነሳሽነት ጠዋት ተነስቶ ለትምህርት ቤት የመሄድ ይዘት ላይ ያለው ኩልትቻ ነው እና ስለዚህ ለምንድን ነው አብዛኛው ሰው ሰፊው የህይወት እንቅስቃሴ በቀን ስምንት ሰዓት የምንበለው የሚያሳልፍበት ሁኔታ አካባቢ ዘርፍ ይህን ያክል ኢንተረስት የሌለው ዊኬንድ ቅዳሜ እና እሑድን በጣም ነው ብዙ ሰው የሚያስበልጠው ስራ ከሚባለው ዘርፍ። እና በተለያየ ዘርፍ ደስተኝነትን፣ ሶሻል ስትራክቸሮችን ደግሞ ማህበረሰባዊ ቀመሮችን ጠይቃለሁ፣ ኮስችን አረጋለሁ፣ ቻሌንጅ አረጋለሁ እና እነሱ ውስጥ ሳስተውል ብዙ የህይወታችን እንቅስቃሴ ያለው ውጫዊ ነገሮችን በመቃረም ነው። የሆኑ ነገሮችን ለማስተካከል በመሞከር ነው። ማህበረሰባዊ እርከኖች ተቀምጠው ብለን እነሱን እርከኖች ለመሙላት እንደወጣሉ እንጂ ውስጣችን ምን ይፈልጋል የሚለውን ነገር የመጠየቅ ዕድላችን ትንሽ ነው። ወይም ደግሞ የመጠየቅ ሁኔታ አልተፈጠረልንም እኛም ያክል ሮጠን ደግሞ እሱን ጥያቄ ለመውሰድ አልሞከርንም። ስለዚህ ሰብአዊ ምንድስና ውስጣዊ አመለካከት ወይም ራስን የማነት ዘርፍ አንደኛ ምንድን ነው የምፈልገው የሚለውን ነገር ለማስተዋል፣ ሁለተኛ ህይወት የምለው ነገር ብዙ ጊዜ ብቻ ያለው ብቻ ነው ህይወት ከኔ ጋር የሚገናኝ ብዙ ጊዜ ለብዙ ሰው ህይወት ሲባል ውጫዊ ያሉ ነገሮች ናቸው። ያለኝ ገንዘብ ሊሆን ይችላል፣ ያለኛ መኖር፣ ያለኝ ሙያ። እነዚህ ነገሮች ግን የህይወት አንቀሳቃሾች ወይም ደግሞ የህይወት ውጫዊ ሊሆኖች ናቸው እንጂ ህይወትን በሙሉ የሚገልጹ አይደሉም። ህይወትን የምናስተውልባቸው ሌሎች በሮች ውስጥ ምን አሉ የሚል ጥያቄዎችን የምጠይቅ ነበር ና መሰረተው ዩኒቨርሲቲ ተማሪ እያለሁ የሰብአዊ ምህንድስና ትልቁ ግቡ ምንድን ነው? ሰዎች ወደ ውስጣቸው በማየታቸው እራሳቸውን በማዳመጣቸው የሚያገኙት ነገር ምንድን ነው? ሰው ምናልባት አንዱ እይታ እዚህ ላይ ህይወታችን ወይም የህይወታችን ሪሞት የህይወታችን ቀማሪ ህይወታችን አንቀሳቃሽ ውጭ ነው ያለው ወይስ እኔ ጋር ነው ያለው የሚለው ጥያቄ ነው አንዱ። ምክንያቱም በጥቅሉ ስናይ አብዛኛው ሰው ህይወት እንቅስቃሴው በእጁ ላይ አይደለም ያለው፣ ወይም ደግሞ አካባቢ ሁኔታ ሰዎች ሁኔታዎች ውስጥ ማወራበር ሰፊ የሚገኘው እና ህይወታችን ውጭ ደግሞ ከሆነ ውጫዊ ሁኔታዎች ናቸው እኛን ህይወት የሚቆጣጠሩት ማለት ነው። የኔን ህይወት ወይም የኔን ቀን ብዙ ሰዎች የሚተረጉሙት ወይም ደግሞ ብዙ ሰዎች የሚቆጣጠሩት ከሆነ ያው መጥቼ የምኖረው ህይወት የሰዎችን ነው ወይም ደግሞ መጥቼ እየኖርኩ ያለሁት ማህበረሰባዊ ቅኝትን ነው እንጂ የእኔን ህይወት ለመኖር በር አልከፈትኩም ወይም ደግሞ አልተንደረደርኩም። ይህ ደግሞ ለሰው ወይም ለእኔ እንደ ሰው ብቻ ሳይሆን ወደኋላ ኋላ መመለሱ ወይም መጎተቱ ወይም ውድቀት የሚለውን ቃል አለመጠቀም ነው፣ ግን ደግሞ ለፈጠረኝም ፈጣሪ ትልቅ ነገር ሰጥቶኝ ያንን በረከት እና ስጦታ አለመጠቀምም ነው ብዬ አስባለሁ። ምክንያቱም ሰው መሆን ሰውነትን፣ አእምሮን፣ ስሜትን እንድናስተውል በጣም ትልቅ በረከት ነች። ምድር ላይ ሰው መሆን እና ሰው ሆነን መምጣታችን ግን ይህንን ትልቅ ስጦታ አለመጠቀም ስንችል ከኛ አልፈን ለማህበረሰባችን፣ ለአለምም ሸክም ብቻ ሆን አይደለም አጌነስት ወይም ደግሞ በተቃራኒ ሁኔታ አለማችን ለምናቸው ብዙ ነገሮች እርስ በርስ ፍችሎች አንድ ወንድም ወንድሙ ለመግደል የሚያደርገው እንቅስቃሴ ሁላ ከኛ አልፈን ለሌሎ ሰዎችና ለሕይወት ጠንቅ ሆንሆንበትን ሁኔታም ሊኖር ይችላል። በጠጉ በዛ በኩልም ካየ ነው እና አንዱ ዘርፍ ያው ሰዎች እርስ በርስ ተፈጥሯዊ ማነታቸውን መገንባት ተቻሉ ከራሳቸው አልፎ ለማህበረሰብና ለአለም ግብአት መሆን የሚችሉበትን በር መክፈት ይችላሉ። አንድ ሰው ከራሱ ጋር ሲጣላ ውጭ ወጥቶ ከሌሎች ሰዎች ጋር መጣላቱ ቀላል ሊሆን ይችላል። አንድ ሰው ውስጥ ያለውን ህይወት ማስተዋል ካልቻለ ውጭ ወጥቶ ሌሎች ህይወቶችን ማጥፋት፣ ዛፍ መቁረጥ ምን ሊሆን እንችላለን፣ ወዎችን መግደል ምን ሊሆን እንችላለን፣ ቀላል ሊሆንበት ይችላል። ምክንያቱም ህይወትን ብረም ስናስተውል ውጭ ያለውንም ህይወት ባህል እናደርጋለን፣ ቦታ እንሰጣለን። ከኛ ውስጣችን ጋር ያለን ስሜት የተሻለ የሰመረ ከሆነ ውጭ ወተን ከሰዎች ጋር ያለን ግንኙነት የሰመረ ይሆናል። ለተፈጥሮ ያለን ፍላጎት እና ግብአት ሰፊ ይሆናል። ስለዚህ በጥቅሉ ካየ ነው ሰብአዊ ምህንድስና ግባትነቱ ግብአትነቱ ለሕይወት ምህንድስና ነው ማለት ነው እና ከስሳ አንጻር ስናየው አንድ ሰው ውስጡን ማነጹ ወይም አንድ ሰው በግሉ መታነጹና መገራት መቻሉ ለአለም ጥሩነት፣ ለአለም ጤነኝነት፣ ለአለም ደስተኝነት ትልቅ በር ከፋት ነው ስለዚህ የግለሰብ ለውጦች ለአለም መተናነስ እና ለአለም መገራት ትልቅ በር በሚከፍቱ አንዱ ለአንዱ ትልቅ ግብአት እና በር ከፋች ነው ብዬ አስባለሁ። ወደ እራሳችን መመለስ፣ ጤናን ማስተዋል፣ ራስን መግራት፣ አብሮ መሆን፣ እርስ በርስ ያለንን ግንኙነት ማጠንከር፣ መተሳሰብ፣ አብሮነት፣ በጎ ነገሮችን ማድረግ፣ እነዚህ ደግሞ የሰብአዊ ምንድስና እሴቶችም ናቸው እና እነዚህ እሴቶች ለማበልጸግ ሁላችንም ጋር መሳሪያው አለ፣ ስጦታው አለ። የሚቀረን ነገር ምናልባት ለዚህ ፍላጎት መንደርደር እና ጊዜና ሰዓት ኢንቨስት ማድረግ በዚህ ነገር ላይ ማኖር ነው። ለሰብአዊ ምህንድስና ሰዎች ራሴን መቀየር እፈልጋለሁ ወይ ውስጤን ማዳመጥ እፈልጋለሁ የሚሉ ሰዎች ከየት ነው መጀመር የሚችሉት? ጥሩ ጥያቄ ነው። አንድ ዘት ምናልባት አንድ ስልጠናዎች ላይ የምናደርገው ምድን ተሞክሮ ሁላችንም እነዚህ ሰብአዊ ምህንድስና ወይም ደግሞ ተፈጥሮ ቤት የምንላቸው ጋር ኤክስፒሪያንስ አድገናል ወይም ደግሞ በተሞክሮ ደረጃ ያሳለፍናቸው ናቸው። በቀላሉ ብናስተውል የተወሰኑ ዓመት ብንመለስ እና ልጅ የነበርንበት ጊዜ ላይ ብንሄድ፣ ልጅ እያለን አብዛኞቻችን የህይወት እንቅስቃሴዎች ጋር ቅርብ ነበር። ለህይወት፣ ለተፈጥሮ ቅርብ ነን እና ስለዚህ ያንን ማስፋፍ ወደ እዛ ለመመለስ ቅርብ መሆን ፍላጎታችን ሁሉ ጊዜ ነገር ለኮንትሮል ለማድረግ ብቻ ሳይሆን ለህይወት ፍቃድ መስጠት መቻለን እንድናስተውል የሚያደርጉ ተሞክሮች እና ገጠመኞችን መጥቀስ ወይም ደግሞ መለስ ብለን ማስታወስ ከቻለን ያንን ተሞክሮ ያንን ልምምድ እንድናስተውል እንድናስታውስ ያደርገናል። ሲቀጥል አብዛኛው ተንቀስቃሴያችን ከተግባር ጋር ወይም ደግሞ ከሩጫ ጋር ወይም ነገሮችን ከመከወን ጋር የተሄደ ነው እና ሰው ደግሞ የሚያሰኘን ማባት በእንግሊዝኛው እናስቀምጣው ሂማን ቢንግ የሚለው ቢንግ የሚል ፓርት አለው። ሁነት አለው። ሰው ስንል ሰብአዊ ሁነት ወይም ሰብአዊ ይዘት አለ። ምስጣችን ያ ደግሞ በመከወን እና በመተግበር የሚመጣ አይደለም፣ በማስተዋል እንጂ። እና ዱዊንግ ብቻ ወይም በመተግበር ብቻ ነገሮችን ለመከወን መሞከር ሁልጊዜ አንድ ነገር መታገል ነው። አካላዊ ይዘት ለብቻ ብቻ እንድንጠረጠር ያደርገናል። አስተውሎታችን ግን ቢንግ ወደ ውስጣዊ ይዘቱ ወደ እሴቱ ወይም ዲፌንስ የምንለው ፓርት ጋር እንድንገባ ስለሚያደርገን ቆም ማለትን መልመድ እንግዲህ አንዱና ትልቁ የዚህ ልምምድ አካል ነው፣ ወይም ደግሞ ዋና ቀመር ነው። ስለዚህ የምንሰራው ነገር ላይ ቆም ማለት ምችል ከቀን ውስጥ ሊሆን ይችላል፣ ወይም ደግሞ በለአመታት የሰራሁት እና ይህ ነው ህይወት ብዬ ከስኩት ነገር ቆም ብዬ መቃኘት መቻል፣ አንድ ሰው ቢዝነሱን ኦዲት እንደሚያደርገው ሁሉ ህይወት ራሱ ኦዲት መደረግ አለበት ብዬ አምራለሁ ይህ ምንድን ነው? በህይወቴ ወደምንፈልገው አቅጣጫ እየሄድኩ ነው ወይ አቅጣጫ አለ ይ ሲጀመር ይሄ አቅጣጫ የራሴ ነው? እስከ ማህበረሰብ የወረስኩት ወይም ደግሞ ይህ አቅጣጫ ጥሩ ነው ተብዬ የተቀበልኩት ነው? ስለዚህ እነዚህን ጥያቄዎች መጠየቅ ስንጀምር የህይወታችን እንቅስቃሴን ሪዲፋይን ወይም ለመግራት፣ ለመቅረት፣ ለመስራት ቅርብ እንሆናለን። ህይወታችንና እንቅስቃሴ ብዙ ጊዜ የምንቀበለው ሳይሆን አንዳንድ የምንሰራው እንደሆነ ማስተዋል ከቻለን እሱ እራሱ ትልቅ በር ይከፍትልናል። እና ብዙ እንግዲህ በሮችን እያስተዋል የሚሄድ እንችላለን። ቆም ማለት መቻል እሺ። የፍታሄ በጣም ነው ማመሰግነው፣ አመሰግናለሁ። የኮቪድ-19 ወረርሽኝ ከተከሰተበት ጊዜ ጀምሮ በሽታውን ለመቆጣጠርና ለመከላከል ከተደረጉ ጥረቶች መካከል ዋና ድርሻ የሚወስደው የክትባት ምርምሩ ነው። ምርምሩም ውጤታማ ሆኖ ክትባቱ በዓለም ዙሪያ በፍትሐዊነት እንዲዳረስ የማድረግ እንቅስቃሴ ተጀምሯል። ወረርሽኙ ከተቀሰቀሰ አንደኛ ዓመቱን በደፈነበት ዋዜማ በተለያዩ አምራች ኩባንያዎች የተመረቱ ክትባቶችም ኢትዮጵያን ጨምሮ በብዙ የአፍሪካ ሀገራት መከፋፈል ጀምረዋል። ማርያም ዲያሎ ቻይና ሰራሹን ክትባት ለሕብረተሰባቸው ማከፋፈል የጀመሩትን የሴኔጋልና የዚምባብዌን ተሞክሮ አድርሳናለች። ስመኝ ሸቆዬ እንደሚከተለው ታቀርብልናለች። ሴኔጋል 200 ሺህ የሚሆን ቻይና ሰር የኮቪድ-19 መከላከያ ክትባቶችን ተቀብላ መከተብ ጀምራለች። የጤና ሚኒስትሩ አብዱላይ ኤርሳርም ታሪካዊ ባሉት ቀን ክትባቱን በመውሰድ የመጀመሪያ ሆነዋል። ባሊስቷ ሴኔጋል በአፍሪካ ከሚገኙ 54 ሀገራት ለኮቪድ-19 መከላከያ የሚሆነውን ክትባት መስጠት ከጀመሩ ሰባት ሀገራት ውስጥ ሴኔጋል አንዷ ናት። ለክትባቱ ቅድሚያ ከሚሰጣቸው መካከል የጤና ሰራተኞች፣ ከ60 ዓመት በላይ የሆናቸው አዛውንቶችና መሰረታዊ የጤና ችግር ያለባቸው ሰዎች ይገኙበታል። ሳር እንደሚሉት ከቻይና ከተገኘው ክትባት በተጨማሪ ሀገሪቱ ያላትን የክትባት ክምችት ለማሳደግ የምትችልባቸውን ማንኛውንም መንገዶች እየሞከረች ነው። ስፑትኒክ ቪ የተሰኘውን ክትባት በቅርቡ እንድናገኝ የሀገሪቱ መሪ ከራሺያ ጋር የሚያደርጉትን ውይይት እያጠናቀቁ ነው። መጋቢት ውስጥም ሴኔጋል ከኮቫክስ የሚገኘውን የመጀመሪያውን ዙር ክትባት ትረክባለች። ሴኔጋል በዓለም የጤና ድርጅት አማካኝነት በተቋቋመው ኮቫክስ በኩል ከ አንድ ነጥብ ሶስት ሚሊየን በላይ ክትባቶችን ለመረከብ የተዘጋጀች ሲሆን ዝቅተኛ ዝቅተኛና መካከለኛ ገቢ ላላቸው ሀገራት ክትባቶችን ለማዳረስ የተቋቋመው ኮቫክስ ከ600 ሺህ በላይ የሚሆኑ ክትባቶችን በተመሳሳይ ለጋና አስረክቧል። በዚምባብዌም የሀገሪቱ ምክትል ፕሬዝዳንትና የጤና ሚኒስትር የሆኑት ኮንስታንቲኖ ችዋንጋም ቻይና ሰራሹን የኮቪድ ክትባት በፍቃደኝነት በመውሰድ የመጀመሪያ ሆነዋል። በተለይ ብዙዎች በክትባቱ ደህንነት ዙሪያ ጥርጣሬ ባላቸው ወቅት ቹዋንጋ የጤና ሚኒስቴር መስሪያ ቤቱ የቤት ስራውን በአግባቡ እንደሰራ ይናገራሉ። የምመራው የጤና ሚኒስቴር የተለያዩ ሳይንሳዊ ሂደቶችን በመጠቀም ሲኖፍራም የተሰኘው ክትባት 79 ከመቶ ብቃት እንዳለው አረጋግጠዋል። ዚምባብዌ ከሁለት መቶ ሺህ በላይ የሚሆኑ ሲኖፍራም ክትባቶችን ከቻይና ያገኘችው በእርዳታ ነው። በግዢ የተገኙ ከስድስት መቶ ሺህ በላይ ክትባቶችም በዚህ ሳምንት ዚምባብዌ እንደሚደርሱ የመንግስት ባለስልጣናቱ ተናግረዋል። ክትባቱን ከወሰዱት መሃል አንዱ የሆነው ሚካኤል ቺደሜ ክትባቱን በመውሰዱ እረፍት ቢሰማውም ጥንቃቄው ግን መቀጠል እንዳለበት ይናገራል። ክትባቱን መውሰድ ማለት ጥንቃቄ ባላደርግ በሽታው አይነካኝም ማለት አይደለም። አሁንም ጥንቃቄ አደርጋለሁ፣ ግን ክትባቱን በመውሰዴ ደስተኛ ነኝ። ልክ እንደ አብዛኞቹ የአፍሪካ ሀገራት በወረርሽኙ የመጀመሪያ ወራት በዚምባብዌ በኮሮና ቫይረስ የተያዙ ሰዎች ቁጥር አናሳ የነበረ ቢሆንም ከጊዜ ወደ ጊዜ ግን ቁጥሩ እያሻቀበ ሄዷል። ተከበሻ ያው

ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። አሁን ደግሞ አጫጭር የስፖርት ወሬዎችን እናገራችሁ። የቤትኪንግ የኢትዮጵያ ፕሪምየር ሊግ ጨዋታዎች ለ16ኛ ሳምንት ቀጥለዋል። ረቡዕ መጋቢት አንድ 2013 በነበሩ ጨዋታዎች ወልቂጤ ከተማና ወላይታ ድቻ አንድ ለአንድ አቻ ሲወጡ ባህር ዳር ከተማ አዳማ ከተማን አንድ ለባዶ አሸንፏል። ሐሙስ መጋቢት 2 2013 በተደረጉ ጨዋታዎች ደግሞ ሀዲያ ሆሳና ሲዳማ ቡናን ሁለት ለባዶ አሸንፏል። በተመሳሳይ ፋሲል ከነማ ጅማ አባ ጅፋርን ሁለት ለባዶ ረጥቷል። ዓርብ መጋቢት 3 2013 በነበሩ ጨዋታዎች ሐዋሳ ከተማና ቅዱስ ጊዮርጊስ አንድ ለአንድ አቻውተዋል። ኢትዮጵያ ቡና ድሬዳዋ ከተማን ሶስት ለአንድ አሸንፈዋል። አጠቃላይ የውድድሩን ምዕራፍ ፋሲል ከተማ ይመራል በ38 ነጥቦች። ኢትዮጵያ ቡና በ30፣ ቅዱስ ጊዮርጊስ በ26 ነጥቦች በሁለተኛና ሦስተኛ ደረጃዎች ላይ ይገኛሉ። የከፍተኛ ግብ አስቆጣሪዎችን ሰንጠረዥ እየመራ የሚገኘው አቡበከር ናሰር ሆኗል ከኢትዮጵያ ቡና በ20 ጎሎች። ሙጂብ ቃሲም ከፋሲል ከተማ በ15 ጎሎች፣ ጌሳና ከበደ ከቅዱስ ጊዮርጊስ በ11 ጎሎች ሁለተኛና ሶስተኛ ደረጃን ይዘው ይከተሉታል። አርጀንቲናውያን በቅርቡ ከዚህ ዓለም በሞት የተለየውን ዲያጎ ማራዶና አሟሟት በተመለከተ ያላቸውን ጥርጣሬ በሰላማዊ ሰልፍ ገልጸዋል። የሰልፉ አዘጋጆች በማኅበራዊ መገናኛዎች ላይ ባደረሱት መልእክት ማራዶና አልሞተም፣ ተገድሏል እንጂ ሲሉ ተደምጠዋል። ማራዶና ፍትህ ያስፈልገዋል፣ ጥፋተኞችም ፍርድ ቤት መቅረብ መቀጣትም አለባቸው ብለዋል። እሁድ ዕለት በነበረው ሰልፍ ላይ የማራዶና የቀድሞ ባለቤት ክላውዲያ ቮልቫኒና ዳልማና ጂያኒና የተባሉ ሴት ልጆቹ ተገኝተዋል። የሀገሪቱ የፍትህ ቢሮ በጠየቀው መሠረት የሐኪሞች ቡድን የገነነውን የእግር ኳስ ሰው አሟሟት እንደ አዲስ እንደሚያጣሩ ተሰምተዋል። በህዳር ወር ነበረ ቦይነስ አይረስ በሚገኘው ቤቱ በልብ ድካም ምክንያት በድንገት ማረፉ የተነገረው ዓለም በግሩም የኳስ ሜዳ ገድሎ የምታውቀው የ60 ዓመቱ ማራዶና የቶኪዮ ኦሎምፒክ አዘጋጆች የኦሎምፒክ ችቦ ቅብብል ስነ ስርዓት ከአስር ቀናት በኋላ ፉኩሺማ ከሚገኘው የልምምድ ጣቢያ እንደሚጀምር አስታውቀዋል። የኮቪድ-19 ስርጭትን ለመቆጣጠር በማሰብ የአጀማመር ስነ ስርዓቱና የመጀመሪያው ቀን ቅብብል ሂደት ተመልካቾች እንደማይታደሙበት ተነግሯል። የተሳታፊዎች ቁጥርም እንደሚመጠን ይፋ ተደርገዋል። የችቦ ቅብብሉ ተመልካቾች፣ ችቦ የሚቀባበሉ ሰዎችና ሰራተኞች፣ መላ ተሳታፊዎች፣ ብሎም ነዋሪዎችን የጤና ስጋት እንዳይፈጠር ጥንቃቄ እንደሚደረግ አስተባባሪው አካል ባወጡ መግለጫ ላይ አስታውቋል። በኮቪድ-19 ምክንያት ወደዚህ ዓመት የተገፋው የቶኪዮ ኦሎምፒክ በመጪው ሐምሌ ይደረጋል ተብሎ ይጠበቃል። hakī shaqī shaqī to ye gartanjirā ko yah bre to jer kawe shake to souma ya dana me jalalanna gabe jalalanna gabe garamas gal gala sawi inti ya souma dameto समयों के so am not be አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ፣ አብረናችሁ ነበርን። የነገሱ ይበለን ደናደሩ አከታኑ ፊረ Is my work